SBS Radio ወቅታዊ ጉዳዮች። ኒው ሳውዝ ዌልስ እና ኩዊንስላንድ ውስጥ የደን ቃጠሎቹ አይለው ቀጥለዋል። ባለሥልጣናቱ የአካባቢው ነዋሪዎች ነቅተው እንዲጠባበቁ እያሳሰቡ ነው። የእሳት አደጋ ተከላካዮችና በጎ ፈቃደኞች ኒው ሳውዝ ዌልስና ኩዊንስላንድ ውስጥ ከቁጥጥር ውጪ የሆኑ የደን ቃጠሎዎችን ለመግታት በሳምንቱ መጨረሻ ላይ ያለ መታከት ጥረቶችን አድርገዋል። ኩዊንስላንድ ውስጥ የእሳት አደጋ ተከላካዮች ከአምሳ በላይ የደን ቃጠሎዎችን ለመከላከል ፍልሚያ ላይ ሲሆኑ በተለይ ብርቱ የቃጠሎ ፍልሚያዎች ገጥመዋቸው ያሉትም ክሮይባ፣ ሰሜን ኑሳና ኮብራ ቦል ውስጥ ነው። የደን ቃጠሎዎቹን ተከትሎም በሺዎቹ የሚቆጠሩ ነዋሪዎች ቀያቸውን ለቀው ለመውጣት ግድ የተሰኙ ሲሆን የኩዊንስላንድ ፕሪምየር አነስቴዣ ፓልሼ ሁኔታዎቹ እየከፉ እንደሚመጡ ከወዲሁ ሲያሳስቡ፣ የተሳተፉትን ሁሉ ማመስገን እሻለሁ። ይህ ትልቅ ተግባር ነው። እንደምናውቀው ባለፈውና በዚህ ዓመት የተከሰቱት ቃጠሎዎች ለኩዊንስላንድ የተለመደ የእሳት ቃጠሎ ወቅቶች አልነበሩም። በዛሬ ዕለት ከሜትሮሎጂ ቢሮ እንደገለጹልን ከሆነ እስከ ዲሴምበርና የሚቀጥለው ዓመት ድረስ ያን ያህል ዝናብ አናገኝም ብለዋል። ባለፈው የሳምንቱ መጨረሻ ኒው ሳውዝ ዌልስ ውስጥ የደን ቃጠሎዎቹ የሶስት ሰዎችን ሕይወቶች የቀጠፉ ሲሆን ሌሎች አምስት ሰዎች የደረሱበት ገና አልታወቅም። የእሳት ቃጠሎዎቹ በሰሜናዊው የክፍለ አገሩ ዳርቻ ከ150 የበለጡ ቤቶችን አውድሟል። እንዲሁም በግሊንኢነስ ብቻ 350 ኳላዎችን ጨምሮ ቁጥር አልባ የሆኑ የሌሎች እንስሳትን ሕይወቶች ቀጥፏል። የኒው ሳውዝ ዌልስ ፕሪሚየር ግላዲስ በርጅክሊያን ሕይወታቸውን ላጡት ቤተሰቦች የተሰማቸውን ሐዘን ገልጠው ጥረታቸውም እንደሚቀጠል ሲገልጡ የሁኔታዎቹን መርገብ ማወቁ እፎይታ ቢሆንም የማኅበረሰባቱ አባላትና ቤተሰቦች የንብረታቸውን ሁኔታ የሚያውቁበት ጊዜ ነው፣ በድንጋጤ መዋጡም ይጀምራል። ግልጋሎታችንን መስጠቱና በዚህ አዋኪ ጊዜም ለሰዎች የሞራል ድጋፍ መቸራችንን እንቀጥላለን በማለት ተናግረዋል። የፌዴራል መንግስቱም በበኩሉ ቤታቸውን በቃጠሎቹ ላጡና አስቸኳይ የገንዘብ እርዳታ ለሚያሻቸው ግለሰቦች የድንገተኛ አደጋ ማቋቋሚያ ክፍያና አበሎች ለክፍያ ዝግጁ እንዲሆኑ አድርጓል። ክፍያውም ለአዋቂዎች 1ሺህ ዶላርስ እንዲሁም ለልጆች 400 ዶላርስ ነው። የተፈጥሮና ድንገተኛ አደጋ ሚኒስትር ዴቪድ ሊትልፕራውድ የገንዘብ ድጎማዎቹ በቂ እንዳልሆነ ልብ እንደሚሉ ገልጠው ይህ ጅምር እንደሆነ ተናግረዋል። ይሁንና በርካቶች መንግሥት ለሰለባዎቹ የገንዘብ ድጎማ ማድረግ ብቻ ሳይሆን ለአውስትሬልያ የደን ቃጠሎዎች አስባብ በሆኑት የአየር ንብረት ለውጥ፣ ሉላዊ ግለትና ያልተቋረጠ ድርቅ ላይ ተጨባጭ የሆነ እርምጃ ሊወሰድ እንደሚገባ ድምፃቸውን እያሰሙ ነው። ጠቅላይ ሚኒስትር ስኮት ሞሪሰን የደን ቃጠሎዎችን ከአየር ንብረት ለውጥ ጋር ማያያዙን ባለመቀበላቸው መኖሪያ ቤታቸውን በቃጠሎው ሳቢያ ያጡት የግሊን ኢነስ ከንቲባ ካሮል ስፓርክስ በጠቅላይ ሚኒስትሩ አባባል በእጅጉ ቅር ማሰኘታቸውን ገልጸዋል። የግሪንስ ምክር ቤት አባል አደም ባንትም በበኩላቸው ጠቅላይ ሚኒስትሩ የሕይወት ጥፋትን ለመግታት መንግሥት የአየር ንብረት ለውጥ ቀውስን ለመከላከል የሚያስችሉ ተጨማሪ ተግባራትን የመፈጸም ኃላፊነት እንዳለባቸው ተናግረዋል። ይሁንና ምክትል ጠቅላይ ሚኒስትር ማይክል ማክሩማክ አቶ ባንት ከቃጠሎዎቹ ጋር የተያያዙ የሕይወት መጥፋቶችን ከመንግሥት ኃላፊነት ጋር በማገናኘታቸው ፍጹም እፍረት ሊሰማቸው ይገባል ሲሉ የጽፋ ትችት ሰንዝረዋል። የእሳት ቃጠሎዎችን መባባስ ከግምት ውስጥ በማስገባት ከዛሬ ዕለተ ሰኞ ጀምሮ ለመላው ኒው ሳውዝ ዌልስ ለ48 ሰዓታት እሳት የመለኮስ ማዕቀብ ተጥሏል። የኒው ሳውዝ ዌልስ የገጠር እሳት አደጋ መከላከያ ግልጋሎት ኮሚሽነር ሼን ፊትመንስ ነዋሪዎች ቀያቸውን ለቀው ለመውጣት ስንዱ ሆነው እንዲጠባበቁ አስታውቀዋል። የኩዊንስላንድ እሳትና ድንገተኛ አደጋ አገልግሎት ጥብቅ ኮሚሽነር ሚሼል ያንግ በበኩላቸው የእሳት አደጋ ተከላካዮች ማኅበረሰቡን ለመታደግ የሚቻላቸውን ሁሉ እንደሚከውኑ ቃል ገብተዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያደምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። sps.com.au